ዓለም ላይ ካሉና እጅግ አነስተኛ የሆነ የጤና ባለሙያ ካለባቸው ሀገራት መካከል አንዷ ናት። ይሁንና ከቅርብ ጊዜ ወዲህ የሕክምና ባለሙያዎች ስራ አጥ የሆኑ ቅሬታቸውንም እያቀረቡ ይገኛሉ። ከዚህ በመነሳት ኤደን ገረመው ለዛሬ ሁለት ስራ አጥ የሆኑ ወጣት የሕክምና ባለሙያዎችንና የጤና ሚኒስቴርን ምላሽ ይዛ ቀጣዩን መሰናዶ አሰናድታለች። እንደሚከተል ይቀርባል። ኢትዮጵያ ውስጥ አንድ የህክምና ባለሙያ ለአንድ ሺ ሰውና ከዚያ በላይ ነው የሚዳረሰው። አብዛኛውን ጊዜም የህክምና ስርዓቱ በባለሙያ እጥረት ይፈተናል። ይህንን ተግዳሮት ለማሸነፍ መንግስት የህክምና ትምህርት ቤቶች እንዲስፋፉ እየሰራ ቢሆንም ከዚህ ቀደም በጤና ሚኒስቴር በኩል ሲካሄድ የቆየው የተመራቂ የጤና ባለሙያዎች ድልደላ ከቆመ በኋላ ግን እጅግ ብዙ ወጣት ተመራቂ ሐኪሞች በስራ አጥነት እየተጉላሉ ይገኛሉ። ዶክተር ኤርሚያስ ጀሩ የ ዓመት ወጣት ሲሆን የፋርማሲ የፋርማሲና የአጠቃላይ ህክምና ዲግሪዎች አሉት። ነገር ግን በስራ አጥነት እየተጎላላሁ ነው ይላል። አክቹዋሊ ብዙ በተለይ በፋርማሲ ይወጣል ብላ ያደርጋለሁ አልብዙንም ደሞ በጣም እከታተላለሁ እና ቢያንስ እዚህ ከመጣው አምስት ስድስት በፋርማሲ በኢንጂነሪንግ እንደዛው ፈተናውን እንፈተናለን። ለኢንተርቪው ይጠሩናል። ኢንተርቪውን በቃ አሪፍ ነው ብለሽ ካለሽ በኋላ വിശ്രാദിന്റെ <laughs> കഴിക്കാറുണ്ട് አንዱ ደግሞ የድራይቪንግ ላይሰንስ የሆነች ለየት ያለች ስኪል ቢጠይቁና በዛ አንዳንድ ኳሊፋይ አለው። ምን ነው በህክምናውም ያው አብዛኛው ህክምና አሁን በአሁን ጊዜ ምደባ የለም፣ ግን አሁን በቅርብ ለክልሎች ስልጣኑ ተሰጥቶ ክልሎች የራሳቸውን ተማሪዎች መመደብ ጀምረዋል። ይህም አክቸራሊ አፕላይ አድርግ ያለው በኦሮሚያ ክልል እንግዲህ፣ ምደባው ወደፊት ይሆናል እያስባለሁ እንግዲህ እንደ እግዚአብሔር ፍቃድ። ሌሎችም ግን ያው አፕላይ ከማድረግ ምክናል እንስራውን በተመሳሳይ የባህር ዳር ነዋሪ የሆነው ዶክተር እንግዳየሁ ግርማ የህክምና ባለሙያዎች ከወራት በፊት በባህር ዳር ቅሬታቸውን ለመንግስት ያሰሙ ሲሆን፣ ስራ አጥነቱን ያባባሰው በክልሎች ደረጃ የሚወሰዱ ቋንቋን መሰረት ያደረጉ መመዘኛዎች ናቸው ይላል። ህክምና ህይወት ውስጥ ወይም ደግሞ ትምህርት ቤት ውስጥ ህክምና በኢንተርናሽናል ላንግዌጅ እንግሊዝኛ የምንማረው ና ማ የሚታሰበው በእንግሊዝኛ እስከሆነ ድረስ ኢትዮጵያ ውስጥ አፍሪካ ውስጥ የትኛውን ኮንቲነንት የትኛውን ኢንተርናሽናል ሜዲካል ዶክተር ቦርደር የለው ነገሩ። እንግዲህ ችግር ያመጣው ጦስ ይመስለኛል። ከዛ በኋላ የመጡ ክፍተት ና የአማራ ክልል ልጆች አማርኛ ነው እንግሊዝኛ ከሚገኛ በቀጠል ሌሎችን ቋንቋ ትግርኛ ሆነ ኦሮሞኛ ወይም ሌሎችን ቋንቋዎች አይችልም። አብዛኛው ና በዛ ምክንያት ለምሳሌ ኦሮሚያ ላይ ያወጡት ማስታወቂያ ላይ ተሾ ከሆነ በሚዲያ እንትን ብሎ ነበረ ኦሮሞኛ መናገር፣ ማንበብ፣ መስማት መጽሐፍ የሚችል ይል ነበር ና አንድ ሺ ሀኪም አወጡ ነበር ማስታወቂያ በቅርቡ ከሁለት ወር በፊት አካባቢ እንደዛ ነው የሚለው ያን መስፈርት የሚያሟላ የትኛውም ሀኪም ማለት አማራ ክልልም ሆነ ኦሮሚያ ውስጥ ማነው ከአዲስ አበባ ውስጥ ለሰው ሄዶ ተወዳድሮ ማለት መግባት ይችላል ብዬ ላስበው ነው። ያ ነው የነበረው ክስተት። ስላሱ ደግሞ በዋናነት ትልቁ ችግር የነበረው የበጀት ችግር ነው። ኖርማል ብለው ጥያቄ ስንጠይቃቸው ምላሽ የሚሰጡ ነው። የበጀት ችግር እንደነበረ ነበር የሚነሳው ጥያቄ እና ኖርማ በዋናነት ዋናው ችግሩ የመጣ ብዙ ጊዜ ነው በሚዲያ ለመግለጽ ሞክረናል። እና ጤና ጥበቃ ወደ ክልሎች የሐኪሞች ምደባ እና የዲሴምበር ላይ ሲሆን ችግሩ ሀፍን አደረገ ማለት አሁን ላይ ባለው ሁኔታ በክልልሽ እንድትወሰኝ የሆነው ዶክተር እንግዳየው ከወራት በፊት ላቀረቡት ቅሬታ የጤና ሚኒስትርና የክልሉ ጤና ቢሮዎች በጋራ ለሶስት ሶስት ወራት የሚቆይ ቅጥር ማድረጋቸውን አስታውሶ፣ ነገር ግን ይሄ ቅጥር የሚቆየው እስከ ሰኔ ሰላሳ በመሆኑ ዘላቂ መፍትሄ ያስፈልገዋል። ከዚህ በኋላ በቀጣይ ምን እንደሚሆን አናውቅም ይላል። ሰላማዊ ሰልፉን ስናደርግ ሀገራዊ ፖለቲካል ሹ አንጻር ሰላማዊ ሰልፉን ማድረግ አልተፈለገም ነበር። እንደ ሀኪምም እንዳጠቃላይ በሰላማዊ መልኩ እንዲፈታ ነበር ያዛኝ ሀኪም ፍላጎት ካለው የፖለቲካል ኢንስቴቢሊቲ አንጣር ሰላማዊ በሆነ መልኩ ይፈታል ነበር እና ብዙ ጊዜ ታገስ ስንኖር ኦልሞስት ወደ አንድ ዓመት የጠበቁ ልጆች ነበሩ ሳይቀጠሩ ለሁለተኛ ጊዜ ደግሞ ተመረቀች፣ ቤተሰብ ታግዣለች፣ እራስሽን ትችያለች ስትባ የጥገኝነት ነው አንድ ዓመት መቀመጥ ነው ያክል ባድ ነበር ነት ለማውራት ኦልሞስት ወደ ቤተሰሽ ምናምን ሊያስገባ ነበርና በዋናነት ዓላማቸው የነበር ለጤናው ዘርፍ ላይም መንግስት በጀት በደንብ በጅቱ ከጤና የበለጠ ነገር ሁሉም ነገር ሊኖር የሚችለው ጤና ሲኖር ነው። ሁለተኛው ነገር ደግሞ ኢቭን እንኳ ከሀገራችን ላይ ሐኪም የተማረ ሐኪም በዝቶብናል ብለው ካሰቡ ሲሄዱ ወደ ውጭ ሀገራት ሄደ የሚሰራበት ሁኔታ መቻች ሁልና ሁለተኛው ያቻችን የነበረው ሶስተኛው የነበረው አጠቃላይ እንደ ህክምናውም ህብር ጤናውን ማግኘት ይቻላለበት ሆስፒታሎች አብዛኛው በቂ አይደሉም። ኢንቨስቲጌሽን ማኔጅመንቱ ወይም የሜዲኬሽኖቹ እነሱ እነሱን ነገሮች በደንብ የተሟሉ መሆን መቻል አለባቸው። ኛው አራተኛው ና የመጨረሻችን በዋናነትም ይህኛም የቅጥር ስርዓቱ እውነት ሀኪም ሀኪም ስርዓቱ መሆን አለበት ወይ? ስለዚህ አንድ አመት ሁለት አመት የተቀመጠ አንድ አመት ተቀመጠ እየቀጠለ ከአንድ አመት ሁለት አመት እያለቀለ በራሱ ሁን እያጠፋ ይሄዳል። ና ይህ ነገር እንዴት ታስቦበት ነው እንደመንግስት የሚል ነው። እና እነዚህን ጥያቄዎች ነበር የጠየቅ የነበረው ከዛ ሪስፖንስ ያገኘ ጥና ጥበቃ የሚያወሩ ከሊያ ጥያቄዋችን በተወሰነ መልኩ በኮንትራት መልኩ ምላሽ ለመስጠት የሞከሩ ይመስላል። ግን አጥጋቢ አይደለም። በኮንትራት መልኩ ለሶስት ወር ኮንትራት የሚል ነው። ሶስት ወር ኮንትራት ብለው ለእኛ ለአማራ ክልል አሁን ሁለት መቶ አስራ ሰባት ሐኪም በእነሱ ማለትም አሁን በኮንትራት ውስጥ ነው ያለውት። በየጤና ጣቢያዎቹ ተመድቧል በኮንትራት ነው። ግን አሁን ኮንትራት የሚለው እስከ ሰኔ ሰላሳ ነው የሚለው እና ከሰኔ ሰላሳ በኋላ ምን አይነት ለማስቀጠል አስበዋል የሚለውን ጥያቄ እንደ ጥያቄ ገና አሁን እንዲሁም ለማንሳት እያሰብን ያለነው ጉዳይ ነው። ጥያቄ ውስጥ ላይ ነው። ከሰኔ ሰላሳ በኋላ እንደገና ተመልሶ ስራትነት ነው ወይ ወይስ እንደ ጤና ጥበቃ ማስቀጠል የፈለጉት ነገር አለ ወይ? ሌላ ምን ያሰቡት ነገር አለ? ዋናው ጥያቄያችን አሁን ከረንትሊ ምንድን ነው ቀጣይነቱ ላይ ምን አስቧል የሚለው ጥያቄ። ከዚህ በተጨማሪም ወጣቶቹ በራሳቸው ተደራጅተው እንዳይሰሩ የሶስት አመት የስራ ልምድ አስፈላጊ መሆኑ ስራ ፈጣሪ ከመሆን እንዳገዳቸውም ገልጸዋል። እነዚህን ጥያቄዎች ይዘን በጤና ሚኒስቴር ያነጋገር ናቸው የሰው ሀብት ልማት ዳይሬክተር አሰግድ ሳሙኤል። በአሁን ሰአት ምንም እንኳን በቂ የሚባል የሰው ኃይል ባይኖርም ባለው የበጀት እጥረት የተነሳ ግን ያሉትንም ስራ ማስያዙ ላይ ተግዳሮት ገጥሞናል ይላሉ። አጠቃላይ ለሀገር በቅለኛ አሁን ሰፋር ከሚባሉት ሀገራት ፈታ ነ ያለ ነው እና ከዛ አንጻር የሚጠበቅብን የጤና ባለሙያ በስብጥር በአይነት ብናነሳው ከተቀመጡ ግሎባል ስታንዳርዶች አለሚዲያ ድርጅት ኤስፒጂ የሚባለው ኮሚትመንት ዩኒቨርሳል ከምንላቸው አንዳ የከምጠውን ስታንዳርድ ሚኒመሙን የሚያሟላት ነው። አሁን እያደገ ካለው የኬና ስላቶ ውጣት በቂ ባለሙያ ለን ብለን መናገር አንችልም። ዜና ባለሙያን ለመጠር የሚያስል ፋይናንስ በደንብ ያደገ ስላልሆነ ባለሙያዎች ወደ ስራ ማስገባት ላይ ያው ተግዳሮ ታገር በአጠቃላይ ያለውን ችግር እንደ ተቋም ማስተዋላቸውን የሚናገሩት ዳይሬክተሩ ከስራ እድል ፈጠራ ኮሚሽን ጋር በመሆን መፍትሄው ላይም እየሰሩ መሆናቸውን ይናገራሉ። በመንግስት ተቋማት በመደበኛነት የሚሰሩ እንዳለ ሆኖ ከባድል ፈጠራ ኮሚሽን ጋር በጋራ በመሆን የጀመርናቸው ስራዎች አሉ። የመጀመሪያው በተለይ በግሩፕ ደረጃ ጤና ባለሙያዎች አንድ ላይ ሆነው ትራንስፋርት የሚችሉበት ቶሎ የሚባል ደግሞ ብቻቸው ሆነው መስራት የሚችሏቸው ስራዎች ከዛ ውጭ ፕላዛ የሚባል የተለያዩ ለምሳሌ ህንፃ ተከራይ የተለያዩ የህክምና አገልግሎት የሚሰጡባቸው የቤት ለቤት ህክምና መስጠት የሚችሉባቸው የቴሌሄል የሚችልባቸው ስታንዳርዶች የተዘጊ ደረጃዎች ማለት። ስለዚህ እነዚህ ደረጃዎች እየተወሰኑ አልነበሩም። የግሩፕ የሶሎ ቅድም ያልኩት የፕላዛ የሕክምና አይነቶች አዳዲስ ናቸው። እነዚህ ስታንዳርታቸው ሬጉሌት የሚደረጉበት ልቋል። በቀጣይ ወደ ስራ ይገባሉ። ይህ እንግዲህ ክስ ስለሚሆን በተለይ ወደ ስራ ያልተማሩ ሐኪሞች ሌሎችን ባለሙያዎች ወደ ስራ ለማስገባት ጥሩ ፕላትፎርም ይሆናል ብለን የምናስበው ይህንን በከፍተኛ ደረጃ የተመራበት ከያል ይኖራል። ከዚህ በተጨማሪም የህክምና ባለሙያዎቹ በተለያዩ የሀገሪቱ ክልሎች የሚወጡ የስራ ማስታወቂያዎች ላይ የቋንቋ መመዘኛ በመቀመጡ ምክንያት የስራ እድሉን ማግኘት አለመቻላቸውን ማንሳታቸውን ተከትሎ ዳይሬክተሩ ምላሻቸውን ሰጥተዋል። እንግዲህ አሁን ሊያነሳሽን ጥያቄ በተመለከተ እንደ ፌደራል እንግዲህ መስሪያ ቤት እንደ ጤና ሚኒስቴር እንደዚ አይነት ስምሪት የለም። ስለዚህ እኔ አለ የሚባልበት ቦታ ካለ ሜይ ቢ ደስነቂ ጥያቄው እንደዛ አይነት ኮንሰርን በቀረበባቸው ቦታዎች ቢቀር አይ ቲንክ ምን እንደሆነ ያለውን ምላሽ ማወቅ ይቻላል። ግን እንደ ጤና ሚኒስቴር እንደዚህ አይነት ምደባ አይደረግም። ምደባው ማንኛውም ጤና ባለሙያ አንኪን ሌላውን ባለሙያ በሁሉም የሀገሪቱ ክፍሎች መስራት የሚችልበት አሰራር ኖሮ እንዲሰራ ነው የተደረገ ከክልል ጤና ቢሮ ኢትዮጵያ በጋራ የሚሰራበት ፕላትፎርም አለ። በየጊዜው ከክልል ጤና ቢሮ ኃላፊዎች ጋር በተለይ አጠቃላይ በየክልሉ ያለውን የጤና ሁኔታ አሰራሮች፣ የመጣሉ ፖሊሲዎች፣ በየክልሉ ያሉ ተግዳሮቶች ላይ ዲስከሽን ያደ በዚህ ክልሎች አልባት ለዘፍትሽክ የመጡ ነገሮች ካሉ አይ ቲንክ እንደዚህ አይነት ኮንሰል ከቀረበበት ቦታ ጋር ሞር እንግዲህ ጥያቄውን ማቅረቡ እኔ አግባብ ነው ያሉ ዶክተሩ፣ አክለውም የጤና ሚኒስቴር የበጀት አቅሙን እስኪያሻሽል ድረስም ወደ ከፍተኛ ተቋማት ለሕክምና ትምህርት የሚገቡ ተማሪዎችን ቁጥር መቀነሱንም አስታውቀዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ